አቢሲኒያ ያለው ዋና አላማው ድረ ገጽ አማካኝነት የኢትዮጵያ ህጎችንና የፍትህ መረጃዎችን ለተጠቃሚዎች ማድረስ። በዚህ ውስጥ የሚካተቱት አንደኛ የፌዴራል እና የክልል ህጎችን፣ ጠቅላይ ፍርድ ቤት የሰጣቸው የሰበር ሰሚችሎችን እሱም በዋናነት ለተጠቃሚ እናቀርባለን። ሌሎቹ ደግሞ እነዚህን ህጎች የሚያብራሩ ወይ የሚተነትኑ ወይም ደግሞ ጉድለት አለባቸው ቢሻሻሉ የሚባሉ ጽሁፎች የሚለቀቁበት ነው። ሌላ መብትና ግዴታውን ይወቁ የሚል እና የተለያዩ ለህግ ባለሙያዎች እንዲሁም ለህግ ባለሙያ ላልሆኑ የተለያዩ መረጃዎችን የምናደርግበት ነው። በዚህ አገልግሎት ቀዳሚ ከሆኑት መካከል አንደኛው ይሄ አቢሲኒያ ሎ የተሰኘው የህግ ድረገጽ ነው። መቼ ተቋቋመ? ድረገጹን ውስጥ እንደው ለመጀመር መነሻ የሆነው ጉዳይ ምንድን ነው? ሀሳቡ እንዴት ተጠነሰሰ? ሀሳቡ የመነጨው መቀሌ ዩኒቨርሲቲ በነበርኩበት ሰዓት ህጎች ስንፈልግ ኦንላይን በድረገጽ አማካኝነት ማግኘት አለመቻላችን አንደኛ፣ መቀሌ ከአዲስ አበባ ሩቅ ነው። ሁለተኛ ደግሞ ህጎቹን የመሸጫ ሱቅ የነበረው ቡክ ብርሃንና ሰላም አራት ኪሎ አንድ ቦታ ነበረ። ስለዚህ በጣም እጥረት ስለነበረብን ለምንድን ነው ህጎቹን ኦንላይን በቀላሉ ማናገኛል? የሌሎቹን በጣም በቀላሉ እናገኛለን። የሌላ ሀገር ፈርች ስንናደርግ በተለይ የኮመን ሎ ጁሪስዲክሽን የሚባሉት የእንግሊዝ እና እንግሊዝ ቅኝ ግዛት የገዛቻቸው የቀድሞ ሀገራት እንዳለ ህጎቻቸው አንደኛ እንግሊዝኛ በመሆኑ፣ ሁለተኛ ደግሞ ኦንላይን በመስራታቸው የእነሱን ነው ማናገኝ። እኛ ደግሞ ብዙ ህጎቻችን ፈረንሳይና ፈረንሳይ የገዛቻቸው ሀገር ነው። አንደኛ የቋንቋ ችግር አለብን። እሱን አክሰስ አድርገን ማየት አንችልም። ሁለተኛ የራሳችንን የህግ መሸጫ ሱቅ ሁሉ ለኢትዮጵያ ህዝብ ሁለት ቦታ ብቻ ነው። ከዛ ቦታ በኋላ ፍት ሚኒስተር ገባው። ፍት ሚኒስተር በአጋጣሚ ሆኖ ኃላፊነቱ ህጎችን ለተጠቃሚዎች ተደራሽ ማድረግ የሚል ዓላማ ያለው እኔ በአጋጣሚ የህግ ጥናት ማርቀቅና ማስረት ዳይሬክቶሬት የሚባል ነው ያገባው። ስለዚህ ለብዙዎቹ ህጎች አክሰስ ኖረኛል። በጣም በትልቁ ፕላትፎርም አድጎ ነው ያለው። ከዚህ ስራ ጋር ተያይዞ እውቅናና ማበረታቻ እንዳገኛችሁም ሰምቻለሁ። በምን ዘርፍ ነው እውቅናውን ያገኛችሁት? ሽልማት ውስጥ የተበረከተላችሁ ከማን ነው? ሳውዝ አፍሪካ ይህ የሚባሉ አሉ። ሌጋል ኢንፎርሜሽን ኢንስቲቲዩት የሚባል ዩኒቨርሲቲ ኦፍ ኬፕ ታውን ስር ያለ አንድ ተቋም አለ። ምንድነው የሚያደርገው? ተመሳሳይ ነው። በአፍሪካ ውስጥ ህጎቻቸውን ኦንላይን ማድረግ፣ በየዘርፉ ተፋፍሎ ህጎቻቸውን ኦንላይን ማድረግ ነበረ። ይህን ኢኒሽቲቭ ይሰሩ ነበር። በአጋጣሚ ነው ኢትዮጵያ ላይ ይህንን ሲፈልጉ አቢሲን ያሉ አገኘ። ወደዛ ጋበዙን ሄድኩኝ። እዛ የእኛን ተሞክሮ አስረዳናቸው። በጣም በሚገርም ሁኔታ ፖኬት ሎ የሚባል ማንኛውም ሰው ያለ ኢንተርኔት፣ አንደኛው ችግር የነበረው ዶቱ ኢንተርኔት ችግር ነው። እኛ ኦንላይን ብናደርገው ክፍለ ሀገር ያሉ ሰዎች ግን በኢንተርኔት ችግር ምክንያት ዳውንሎድ ማድረግ አልቻሉም፣ መጠቀም አይችሉም ነበረ። ምክንያቱም ስካንድ ነው የሚደረጉ ህጎቹ እና ፋይል ሳይዛቸው ትልቅ ስለሚሆን ከዛ ተነስተን ኦፍላይን የሚሰራ ፖኬት ሎ የሚል ስያሜ የሰጡት እነሱ እና የኛን አይዲያ ወስደው አክሮስ አፍሪካ ላይ አሁን በደንብ እየሰሩበት ነው። ለእኛ ደግሞ ሪኮግኒሽን ኢኖቬሽን ላይ እንደ ፈጠራ ጥሩ ፈጠራ ነው በሚል ዋንጫና የተወሰነ የገንዘብ ሽልማት አደረጉልን። ያንን የገንዘብ ሽልማት ደግሞ ይዘን ሰበሮቹን ወደ እንግሊዝኛ ተረጎም ናቸው። በተለይ ለዩኒቨርሲቲዎች ትልቁ የሚያስቸግራቸው ሰበሩ ውሳኔ የሚሰጠው በአማርኛ ነው ለምታውቀው ፌዴራሊዝም። በተለያዩ ቋንቋዎች መኖር አለባቸው። እሱን እንኳን ባንችል እንደ ለመማር ለማስተማሩ ግን ከሌላው ዓለም እያነጻጸሩ ለመስራት አስራ አንድ ሰዎች የሚሆኑ ቀጥረን ሰበሩን ወደ እስከ አስራ ሰባት ድረስ ቀየርንበት ማለት ነው። እስኪ ህልማችሁን ንገረኝ ይህንን ድረገጽ የት ላይ ማድረስ እንደምትፈልጉ አጋራኝና ይህንን እስካሁን ድረስ ከማሳካት ያገዷችሁን የተወሰኑ ተግዳሮቶችም እስኪ ያጫውተኝ። እኛ ወደፊት መሆን የምንፈልገው ለጠብቆች በዳኞች ለዐቃቤ ሕግ እንዲሁም በሕግ ሙያ ውስጥ ለተማሩ ሁሉ ተቀዳሚ የሕግ መረጃ ምንጭ መሆን እንፈልጋለን። ወደፊት ከተፈቀደና ደግሞ የኛ ሲስተም አላ ያደረግን ከሆነ እስከ ሰርተፊኬሽን መሄድ እንፈልጋለን። በእነዚህ ሂደት ውስጥ ያጋጠሙ ችግሮች ብዙ ናቸው። አንደኛ መረጃዎችን ለማግኘት በምናደርገው ጥረት ውስጥ ብዙ የተሳካ አይደለም። መመሪያዎችን ለማግኘት በጣም ተቸግረናል። አንደኛ መስሪያ ቤቶቹ መመሪያው እንዳለ ያውቃሉ፣ ግን መመሪያ የት እንዳለ አያውቁም። አንደኛው ችግር እሱ ነው። ሁለተኛው ደግሞ ህጎቹን የምናገኘው እዚህ በትልልቆቹ አዋጆችም ደንቦችም ቢሆኑ ስራና ሰላም ሄደን ወይ ደስተን ከዛ እስካን አድርገን ነው ወይም ደግሞ የህዝብ ተወካዮች ምክር ቤት በድረገጹ አሁን ነው የተሻሻለው። አሁን ከቅርብ ጊዜ ጀምሮ ኦንላይን ያደረጉት እሱም በየጊዜው አይሰራም። ሁለተኛው ደግሞ የምንሰራውንም ስራ አለመረዳት አለ። ኦንላይን ማድረግ ስራ ነው ብለው የማያስቡ ብዙ ባለሙያዎች አሉ። ሶስተኛው የስራችንን ተቀማን የሚል ፊሊንግ ያላቸው አንዳንድ ባለሙያዎችም እና ዲፓርትመንቶችም አሉ። እሱ እሱ በእኛ ላይ ብዙ ተጽዕኖ ፈጥሮብን